ትንቢት ኤርምያስ ምዕራፍ ሀያ በእግዚአብሔርም ቤት የተሾመው አለቃ የካህኑ የኢሜር ልጅ ጳስኮር ኤርምያስ በዚህ ነገር ትንቢት ሲናገር ሰማ። ጳስኮርም ነቢዩን ኤርምያስን መታው፣ በእግዚአብሔርም ቤት በነበረው በላይኛው በብንያም በር ባለው በእግር ግንድ ውስጥ አኖረው። በነጋውም ጳስኮር ኤርምያስን ከግንድ ውስጥ አወጣው። ኤርምያስም እንዲህ አለው፣ እግዚአብሔር ስምህን ማጎርሚሳቢብ እንጂ ፓስኮር ብሎ አይጠራህም። እግዚአብሔር እንዲህ ይላልና እነሆ ለራስህና ለወዳጆችህ ሁሉ ፍርሃት አደርግሃለሁ። እነርሱም በጠላቶቻቸው ሰይፍ ይወድቃሉ፣ ዐይኖችህም ያያሉ። ይሁዳንም ሁሉ በባቢሎን ንጉሥ እጅ አሳልፌ እሰጣለሁ፣ እርሱም ወደ ባቢሎን ያፈልሳቸዋል በሰይፍም ይገድላቸዋል። የዚህችንም ከተማ ባለጠግነት ሁሉ፣ ጥሪቷንም ሁሉ፣ ክብሯንም ሁሉ፣ የይሁዳንም ነገሥታት መዝገብ ሁሉ በጠላቶቻቸው እጅ አሳልፌ እሰጣለሁ። እነርሱም ይበዘብዟቸዋል። ይዘውም ወደ ባቢሎን ያፈልሷቸዋል። አንተም ፓስኮር ሆይ፣ በቤትህም የሚኖሩት ሁሉ ተማርካችሁ ትሄዳላችሁ። አንተም በሐሰትም ትንቢት የተናገርህላቸው ወዳጆችህ ሁሉ ወደ ባቢሎን ትገባላችሁ፣ በዚያም ትሞታላችሁ፣ በዚያም ትቀበራላችሁ። አቤቱ አታለልኸኝ፣ እኔም ተታለልሁ፤ ከእኔም በረታህ፣ አሸነፍህም። ቀኑን ሁሉ መሳቂያ ሆኛለሁ፣ ሁሉም ያላግጡብኛል። በተናገርሁ ቁጥር እጮኻለሁ፣ ግፍና ጥፋት ብዬ እጮኻለሁ። የእግዚአብሔር ቃል ቀኑን ሁሉ ስድብና ዋዛ ሆኖብኛልና እኔም የእግዚአብሔርን ስም አላነሣም ከእንግዲህ ወዲህም በስሙ አልናገርም ብል በአጥንቶቼ ውስጥ እንደ ገባ እንደሚነድድ እሳት ያለ በልቤ ሆነብኝ፣ ደከምሁ፣ መሸከምም አልቻልሁም። የብዙ ሰዎችን ስድብ ሰምቻለሁ፣ ማስፈራራትም ከቦኛል። መውደቄን የሚጠብቁ የሰላሜ ሰዎች ሁሉ ምናልባት ይታለል እንደሆነ እናሸንፈውም እንደሆነ እርሱንም እንበቀል እንደሆነ ክሰሱት እኛም እንከሰዋለን ይላሉ። እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከእኔ ጋር ነው። ስለዚህ አሳዳጆቼ ይሰናከላሉ፣ አያሸንፉም አይከናወንላቸውምና በጽኑ እፍረት ያፍራሉ፣ ለዘላለምም በማይረሳ ጒስቁልና ይጐሰቁላሉ። አቤቱ ጻድቅን የምትመረምር ኵላሊትንና ልብን የምትመለከት የሠራዊት ጌታ ሆይ ክርክሬን ገልጬልሃለሁና በቀልህን በላያቸው ላይ ለእግዚአብሔር ዘምሩ እግዚአብሔርንም አመስግኑ፣ የችግረኛውን ነፍስ ከክፉ አድራጊዎች እጅ አድኖአልና። የተወለድሁባት ቀን የተረገመች ትሁን፣ እናቴ እኔን የወለደችበት ቀን የተባረከች አትሁን። ወንድ ልጅ ተወልዶአል ብሎ ለአባቴ የምሥራች ነግሮ ደስ ያሰኘው ሰው የተረገመ ይሁን። ያም ሰው እግዚአብሔር ሳይጸጸት እንደ ገለበጣቸው ከተሞች ይሁን፣ በማለዳ ልቅሶን በቀትርም ጩኸትን ይስማ። እናቴ መቃብር ትሆነኝ ዘንድ ማኅፀኗም ዘወትር ይዞኝ ይቆይ ዘንድ በማኅፀን ውስጥ አልገደለኝምና ድካምንና ጣርን አይዘንድ ዘንድ ዘመኔም በእፍረት ታልቅ ዘንድ ስለ ምን ከማኅፀን ወጣሁ?